የባህል መድረክ በዩኤስ አሜሪካ የስዕል ጥበብና ሳይንስ ማዕከል የሚዘጋጀው ዓመታዊው የፊልም ዘርፍ ሽልማት ማለት የኦስካር አሰጣጥ ስነስርዓት ባለፈው ሳምንት መጨረሻ ለ88ኛ ጊዜ ተካሂዷል። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ምርጥ ፊልም፣ ምርጥ የፊልም ዳይሬክተር፣ ምርጥ የፊልም መሪ፣ ምርጥ የዘጋቢ ፊልም ለመሳሰሉት የፊልም ስራ ዘርፎች ሽልማት የተሰጠበት በሎስ አንጀለስ ላይ የተካሄደው የዘንድሮ የኦስካር መድረክ ሽልማት ነጮችን ብቻ የሳበ ነው መባሉ ከሽልማቱ ባሻገር ትኩረትን የሳበ የመነጋገሪያ ርዕስ ነበር። ይህንኑ ትችት የሽልማቱ መድረክ መሪ እዚያው መድረኩ ላይ አስተጋብቶታል። ብለቱ ዝግጅታችን የሰሜን አሜሪካውን የስዕል ጥበብ ሳይንስ ማዕከል የ88ኛ የሲኒማ ጥበብ ሽልማት ስነስርዓትን እየቃኝን ከአንድ ወጣት ኢትዮጵያዊ የፊልም ስራ ባለሙያ ጋር የኢትዮጵያውያን የፊልም ስራ እድገትን እንቃኛለን። መልካም ቆይታ። ባለፈው እሁድ ዩኤስ አሜሪካ ሎስ አንጀለስ ላይ ለ88ኛ ጊዜ በተካሄደው የኦስካር ሽልማት አሰጣጥ ስነ ስርዓት ላይ ስፖትላይት የተሰኘው ፊልም የዘንድሮ ምርጥ ፊልም በመባል ተሸልሟል። በፊልም ስራ አዋቂው በቶም ማክ ካርቲ የተሰራው የዚህ ፊልም ታሪክ በጋዜጠኞች የመረጃ ምርመራ በሰሜን አሜሪካ በአንድ ካቶሊካዊት ቤተክርስቲያን ውስጥ በህፃናት ላይ የተፈጸመ የፆታ ጥቃት ውዝግብን ይተርካል። ከዚህ ቀደም የኦስካር ሽልማትን ያገኙት የሜክሲኮ ተወላጅ አለ ሳንድሮ ጎንዛሌስ ዘ ሬቨናንት በተሰኘው የብቀላ ተውኔት ፊልም ምርጥ የፊልም ዳይሬክተር በመባል ለሁለተኛ ጊዜ ኦስካር ሽልማትን አግኝተዋል። በፊልም መሪ ተዋናይነት ታዋቂው የፊልም አክተር ሊዮናርዶ ዴካብሪዮ ከስድስት ጊዜ የሽልማት እጩነት በኋላ ለመጀመሪያ ጊዜ የኦስካር ሽልማትን የመቀበሉ ዜና የሚዲያውን ቀልብ ስቦ ነው ያመሸው። ታይታኒክ በተሰኘ ፊልም ላይ እጅግ እውቅና ያገኘው ሊዮናርዶ ዴካብሪዮ ሽልማቱን ለመቀበል ማቀበል መድረክ ላይ ወጥቶ የምስጋና መልእክቱን ሲያስተላልፍ በዓለም ላይ የሚታየውን የሙቀት መጠን ለመቀነስ ጥረት እንዲደረግ ሲል ነበር መድረኩን በመጠቀም ጥሪውን ያስተላለፈው። ዘረቨናንት የተሰኘው ፊልም የሰው ልጅ ከተፈጥሮ ጋር ያለውን ግንኙነት የሚያሳይ ነው። በጎርጎሮሳዊው 2015 ዓ ም በዓለማችን እጅግ ሞቃታማ ጊዜ የተመዘገበበት ነው። ለፊልሙ ቀረጻ በረዷማ አካባቢን ለማግኘት ወደ ደቡባዊው የዓለማችን ክፍል መሄድ ነበረብን። የከባቢ የአየር ሁኔታ መቀያየር እውን መሆኑ በአሁን ጊዜ የምናየው ክስተት ነው። የጀርመን ዘር ሀረግ እንዳለው የተዘገበለት ታዋቂው አሜሪካዊ የፊልም አክተር ሊዮናርዶ ዲካብሪዮ ከሽልማቱ በኋላ በተደረገው ድግስ ላይ ኦስካር ሽልማቱን እተቀመጠበት ወንበር ላይ ረስቶት መሄዱ ሌላው ሚዲያው በስፋት የዘገበበት ፈገግ የሚያሰኝ ጉዳይም ነበር። ታዲያ ምን ይደረግ ይህን ሽልማት ከስድስት ጊዜ እጩነት በኋላ በማግኘቱ ነው እያሉም ሚዲያዎች በተለያየ መንገድ ዘግበውለታል። በታይታኒክ ፊልም ላይ ኬትን ሆነ የሰራችው አክተር ዲካፕሪዮ በማሸነፉ የደስታ እምባን በማንባት ደስታዋን ገልጻለች። ለ88ኛ ጊዜ በዩኤስ አሜሪካ የስዕል ጥበብና ሳይንስ ማዕከል በተዘጋጀው ዓመታዊ የፊልም ሽልማት አሰጣጥ ስነስርዓት ላይ ምርጥ ፊልም በመባል የተሸለመው የዩኤስ አሜሪካው ስፖትላይት የተሰኘው ፊልም በጎርጎሮሳውያኑ አቆጣጠር 2015 ዓ.ም እምረት በቬኒስ ፊልም ፌስቲቫል ላይ ነበር ለመጀመሪያ ጊዜ ለተመልካች የቀረበው። The church found out about it and did nothing. We haven't committed any long-term investigative resources to the case. No, we haven't. And that's the kind of thing your team would do. Spotlight. Guys, listen. Everybody's going to be interested in this. በእውነተኛ ታሪክ ላይ ተመስርቶ እንደተሰራ የተዘገበለት ይህ ፊልም ጋዜጠኞች በአንድ ካቶሊካዊት ቤተ ክርስቲያን ውስጥ በህፃናት ላይ የሚፈጸምን ወሲብ ጥቃት ሲያጋለጥ ያሳያል። ካለፈው ሳምንት ጀምሮ በጀርመን የፊልም ቤቶች መታየት የጀመረው ይህ ፊልም በርካታ ዓለም አቀፍ ሽልማቶችን ማግኘቱም ተዘግቦለታል። በሽልማት አሰጣጥ ስነ ስርዓቱ ላይ የስዊድንዋ አሊሻ ቪካንደር ዘዳይኒሽ ገርል በተሰኘው ፊልም ምርጥ ረዳት ሴት አክተር ሆና የኦስካር ሽልማትን ተቀብላል ተገኝታለች። በጎርጎሮሳውያኑ 2011 ዓ ም ከዚህ ዓለም በሞት የተለየችው እንግሊዛዊቷ ሙዚቀኛ ኤሚ ዋይንሃውስ የህይወት ታሪክን የሚያሳየው ኤሚ የተሰኘው ዘጋቢ ፊልም ምርጥ ዘጋቢ ፊልም በመሆን ተሸልሟል። ሰን ኦፍ ሶል የተሰኘው አውሽቪትስ በተሰኘው የናዚ ማጎሪያ ቦታ አንድ አይሁድ ላይ የደረሰ ስቃይን የሚተርከው የሃንጋሪ ፊልም ምርጥ የውጭ ሀገር ፊልም በተሰኘው ዘርፍ የዘንድሮውን የኦስካር ሽልማት ተቀብሏል። የወሲብ ጥቃትን በተመለከተ በዚሁ የሽልማት መድረክ ላይ ሙዚቃዋን ያቀነቀነችው ታዋቂዋ አሜሪካዊት ሙዚቀኛ ሌዲ ጋጋ በአዳራሹ ተሰብስቦ የነበረውን ታዳሚ በሙዚቃዋ ኩርኩሯለች፣ ከፍተኛ ጭብጨባም ተቸሯታል። የ88ኛው የኦስካር ሽልማት እጩዎች ስም ዝርዝር ይፋ ከሆነ በኋላ ምንም አይነት ጥቁር ተሸላሚ ባለመቅረቡ ግዙፍ የሽልማቱ መድረክ ገና ከመጀመሪያው ከፍተኛ የትችትና ቅሬታ ጥላ አጥልጦበት ነው የጀመረው። ታዋቂው የሆሊውድ አክተር ጆርጅ ክሎኒን ጨምሮ ሌሎች ታዋቂ የፊልም ተዋናዮች ተቃውሞ ማድረጋቸውም ተዘግቧል። የሽልማቱ መድረክ የነጮች ነው የሚለው ትችት የሽልማት መድረኩ መሪ የነበረው ታዋቂው ኮሚክና ተዋናይ ክሪስ ሮክ ነጭ ሙሉ ልብሱን ለብሶ መድረኩን ሲመራ ሆሊውድ ጥቁርን ያገለለ ብሎታል። እንዲያም ሆኖ ይህንን በመቃወም ለምን እስካሁን ድረስ ዝም አልን? ይህ ክስተት የመጀመሪያ አይደለም ሲል ጠይቋል። ትችትና ቅሬታ የተፈራረቀበት የዩኤስ አሜሪካ የስዕል ጥበብና ሳይንስ ማዕከል ለመጪዎቹ ዓመታት ያለበትን ስህተት እንደሚያርምና እስከ ጎርጎሮሳውያኑ 2020 ዓ.ም በመድረኩ የሚቀርቡት ተሸላሚ ሴቶችና ሌሎች እስከዛሬ በስፋት ተመርጠው የማያውቁ የጥበብ ሰዎች በእጥፍ እንደሚጨምር አስታውቋል። በኢትዮጵያ ሞጋቾች የተሰኘውን ፊልም በመስራቱ የሚታወቀው ወጣት የፊልም ሰራተኛ ክብር አለም ፋንታ የኦስካር ሽልማት አሰጣጥ ስነ ስርአቱን ተከታትሏል። የዘንድሮ አሰጣጥ ስነ ስርአት ለነጮች ብቻ ነው ከመባሉ ባሻገር ይላል፣ ወጣት ክብር አለም ብዙ ታዳሚ ያልነበረውም ዝግጅት ነበር። ይህ አመት ብቻ ሳይሆን በዚህ ሁለት አመት ቤስት አክተር እና አክትረስ ላይ የጥቁር ነው ምን አልነበረም። ስለዚህ አሁን በዚህ አመት በተለይ በጣም ዳይቨርሲቲ ትልቅ ሹ ነበረ። ጥቁሮች ብቻ ሳይሆን ሌሎችም አለመካተታቸው በእኩልነት ላይ ተመሰረተ አለመሆኑ፣ ኦስካሪ ሶ ዋይት የሚል ጥቁሮች አጀንዳ ሁሉም ያለ ነው። ከድሮም ጀምሮ ያለ ነው። ብዙ ከአስራ ዘጠኝ ስልሳም ጀምሮ የነበረ ተቋሙ ነው። ስልሳ ሁለት እና ስልሳ ሶስትም ላይ ነበረ። አሁን ደግሞ በጣም አንድም ባለመኖሩ ትልቅ ኢሹ የነበረው ኦስካሪ ላይ እሱ ነበረ። አንድም የጥቁር ኖሚኒ ባልነበረበት ሁኔታ ሆስት የነበረው አንድ ጥቁር ክሪስ ሮክ ኮሜዲያኑ ነበረ እና አንዳንድ ነጥቦችን ላላ በሆነ ሁኔታ ገልጸዋል። አድሬስ ለማድረግ ሞክረዋል ጉዳዩን። እና አንደኛው ኢሹ እሱ ነው። ሁለተኛው ኢሹ ከስድስት ጊዜ እጩ በኋላ ሽልማት ያገኘው የሊዮ ዲካፕሪዮ መመረጥ ነው። በዚህ ሰሞን ደግሞ የመጣው ቤስት ዳይሬክቲንግ ያሸነፈው ፊልም ባይ ዲፎልት ቤስት ፒክቸር ነው ያሸንፋል ትልቁ ሽልማት ተብሎ ነበር። አሁን ግን ስፖት ላይት ነው ያሸነፈው። እነዚህ እነዚህ ነገሮች አዳዲስ ነገሮች ናቸው። ግን የዘንድሮ ኦስካር በጣም ትንሽ ታዳሚ የነበረው አንደኛ፣ የጥቁር ባለ ፊልም ሰሪዎች አለመካተት ምክንያት በማድረግም ሊመስል በሚችል መልኩ ባለፉት አስራ አንድ ዓመታት ውስጥ ትንሽ ታዳሚ የሆነ ቁጥር አስመስግበዋል። ዘንድሮ ማለት የፊልም ሰራተኛው ክብረ ዓለም ፋንታ የኦስካር ሽልማት አሰጣጥ በእኩልነት የተመሰረተ ሆኖ አላገኘትም። ቢሆንም ይህ ነጥብ በፊትም የሚነሳ ነበር ሲል ገልጿል። በኢትዮጵያ በርከት ያሉ የፊልም ድርጅቶች ነበሩ፣ ነገር ግን አብዛኞቹ ስራቸውን አቁመዋል የሚለው ክብረ ዓለም በመቀጠል እኛ ሀገር ላይ ሶስት አራት የፊልም ሽልማት ድርጅቶች ነበሩ። ሁለቶቹ ምናምን ጀምረው አቁሟሉ። አሁን ግን በቋሚነት ሁለት ድርጅት ከጣሚ ጥሩ ቀን ጎማ አለ ከምቻለ ብለፊኝ አልቀጥሉ እንደገና ደግሞ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የሚባል አለ። ሌላ በጣም በዘላቂነት ከሰባት ዓመታት በላይ የሄደ የፊልም ሽልማት ድርጅት አለ ማለት ነው። እነዚህ ድርጅቶች በግለሰብ በሁለት ሰዎች ትከሻ ላይ ያንን ይዘውት እዚህ ድረስ የመጡት አሉ። ስለዚህ ከኦስካር የምንወስደው አንደኛ አወቃቀር ነው የኦስካር አወቃቀር በጣም ትልቅ ትምህርት ለ የሚሆነን ይመስለኛል ለኔ ማለት ምክንያቱም ከተጽዕኖ ነጻ የሆነ በባለሙያተኛ የሚዳኘው ፊልም ሰሪ ብቻ ለፊልመኛ ለፊልም ሰሪዎች ክሬዲት የሚሰጡበት ተቋማዊነት ያለው ኢንስቲትዩሽን የሆነ ሰዎች ቢሄዱ ሰዎች ቢመጡ ተቋሙ እንዳለ የሚዘልቅ መሆኑን የሚያሳይ አንድ ቅቡል የሆነ ተቋም ፈጥረው እዚህ ድረስ መጥተዋል። ስለዚህ እኛም እንደዚህ አይነት ምንም አይነት በያዝ የሌለበት አንድ ተቋም እንዴት መፍጠር እንችላለን? ምክንያቱም ያለፉትን ስድስት የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ዝግጅቶችን ተከታትያለሁ። ስለዚህ ብዙ ጊዜ ወቀሳዎች ይቀርባሉ። አንዳንዱ ተገቢ የሆነ ሰው ሳይሸለም፣ ተገቢ የሆነ ፊልም ሳይሸለም፣ አንዳንዱ ዳኛዎቹ ራሳቸው ከትያትር የመጡ ከስነ ጽሁፍ የመጡ ስለ ፊልም ቅድም ሆነ ስለ ፊልም ምንነት በደንብ አድርገው የማያውቁ ሰዎች የሚዳኙት ነገር ግን ሁለቱም ድርጅቶች ሙከራቸው ጀማሪያቸው የሚደነቅ ግን ከሰው ትከሻ ነፃ ሆኖ ተቋም መመስረት የምንችልበትን ነገር መማር ከነሱ እንችላለን። ኦስካር ሽልማት ብቻ አይደለም የሚሰጠው። ኦስካር የሚሰጠው ለአንዳንድ ፊልሞች ሁሉ ድጎማ ሁሉ ያደርጋል፣ ስልጠናዎችን ያዘጋጃል፣ ብዙ አይነት ነገሮችን፣ እንቅስቃሴዎችን ያደርጋል። ስለዚህ ተቋም የሆነ ሁሉም ፊልም ሰሪ አሜን ብሎ የሚከበርበት በመመረጣችን ብቻ የምንደስቅበት ተቋም የሆነ ቅቡል የሆነ አንድ ተቋም መፍጠር በአስፈላጊ እንደሆነ የምንማር ሲኒማ ባህልን በመግለጽ እና ይዞ በመጠበቅ ረገድ ከፍተኛ ሚናን ይጫወታል ያለን ክብረ ዓለም አሁን በአጠቃላይ ሲኔማ ብቻ ሳይሆን አርት በአጠቃላይ ባህል ጋር በተመለከተ ብዙ ነገር የሚደረግም ሲኔማው ራሱ በራሱ ሲገለጽ እንጀራ የበላኮ የሚያወራበት ቋንቋ ጠብን የሚፈቱበት መንገድ ፍቅርን የሚገልጹበት መንገድ ኤክስፕሬሽኖቹ በሙሉ ራሱ የአንድ ሀገር መገለጫ ናቸው ከቅርጽም አንጻር ከይዘትም ከርዕሰ ጉዳይም አንጻር ግን ከባህል ጋር በተነሳ በተያያዘ አርት በአጠቃላይ አንደኛው እንትኑ ፕሪዘርቬሽን ካልቸራል ፕሪዘርቬሽን ማለት ባህል የሚጠፋ ዳይናሚክሱ በጨመረ ቁጥር ባህል በተለያየ ፎርም ውስጥ እየገባ ይወጣል። ትልቅ ኮንሰፕት ነው ካልቸር። አንደኛው ፕሪዘርቭ ማድረግ ነው፣ እንትን አርት ነው። እንደገና ደግሞ ከሌሎችም ኢንፍሉንስ ነጻ መውጫ መንገዶቹ አርት ነው። ጨምር ሰፊ ሀሳብ ነው። ግን አንደኛው ፕሪዘርቭ ማድረግ ካልቸራል ፕሪዘርቬሽን ግድ ነው፣ ያስፈልጋል። እየሞተ እየሄደ እንዲህ ነበር እኮ እየተባለ ነው እየተወራ ያለው። ግን የሚታይ ነገር የተቀመጠ በአርት የተገለጸ ነገር ኢዝሊ ሰው ላይ ኢንፍሉንስ ማድረግ ይቻላል። ትልቅ ሚዲያም ስለሆነ ፓወርፉል ስለሆነ፣ ግን ብዙ ጊዜ ተቺዎች ምን ይላሉ? የእኛ አገር ፊልም ሰራተኞች ብዙውን ወደ ምዕራቡ ያጋደለ ነው የፊልም ይዘታቸው። ቋንቋውንም ቢሆን ብዙ ጊዜ ትክክለኛውን አማረኛ ወይ ትክክለኛውን እንግሊዝኛ ወይም ደግሞ ሌላውን ቢሆን አይጠቀሙበትም፣ እየተቀላቀለ ቋንቋውም እየተበላሸ ይታያል የሚል ትችት አለ። ይሄንን በተመለከተ ምንድን ነው ያንተ መልስ? አሁን ይህን ትችት ከመናገር በፊት እንደው የኛ ሀገር ፊልም ኢትዮጵያዊ ፊልም የሚባለው ምን አይነት ፊልም ነው? የሚባለስ አለው ሲባል ምኑ ነው ኢትዮጵያዊ የሚያደርገው? ቅርጹ ነው የሚያደርገው? ሀሳቡ ነው የሚያደርገው? ምንድነው ኢትዮጵያዊ የሚያርስ የሚያደርገው ነገር? የጎንደሩ ነው ኢትዮጵያዊ? የዛ የደቡብ ላይ ያለው ነው ኢትዮጵያዊ የሚደረገው? ወይስ ምዕራብ ምስራቅ ወለጋ የትኛው ላይ ያለው ነው ኢትዮጵያዊ የሚያደርገው? በየትኛው ነው? በኦሮምኛ ሲሰራ ነው? በትግርኛ ሲሰራ ነው? በአማርኛ ሲሰራ ነው ኢትዮጵያዊ የሚባለው? ምንድን ነው? መጋረጃው በጥለት ስለተሰራ ነው ኢትዮጵያዊ የሚያደርገው? ኢትዮጵያዊ ትልቅ ጥያቄ ነው። ኢትዮጵያዊ ፊልም ኢትዮጵያዊ ሲን ቲያትር ኢትዮጵያዊ የሆነ ነገር ኢትዮጵያዊ ስራፌል ወዳጅ ስራፌል ወንድሞ አንድ በጣም ደስ የሚል ትፋር ሰርቷል። ስቴት ንድ ስቴጅ የሚል ብሔራዊ ቲያትር ላይ የቀረበው ትፋር ነው እና ቲያትር ቤቶቹ እንኳን ራሱ ስታያቸው የቤልዛቤትያን ፔሪድ ላይ ነበሩ የቲያትር ፎርም ያላቸው በሲኔማ አርኩ ፊት ለፊት የሆነ ሰው ከፊት ተቀምጦ ፕሬዘንቴሽናል እንትኑ የሚቀርብበት ራሱ ቲያትሩ ፎርሙ እንኳን ራሱ ከአውሮፓ የመጣ ነው። ስለዚህ አንድ ኢንትረስቲንግ ፔፐር አቅርቦ ማ የመጀመሪያውን ድራማ ፋቡላ የአውሬዎች መሳለቂያ ኮሜዲያ የሚለውን የጻፉት ሰውዬ በመተቸት ትልቅ ነገር መሰሩት ናቸው። ግን እንደዚህ ነው ቲያትር የሚሰራው ብለው ያለ ጊዜ ለቲያትር ሰሪዎች ያቀረቡ ሰው ነበሩ። ከዛ ጊዜ ወዲህ እኛ በሙሉ የምንከተለው የምናቀርበው ነገር በሙሉ ከአውሮፓ በመጣ ፎርም ውስጥ ነው የሚል ትልቅ ጥያቄ አንስቶ ነበር። ቻሌንጅንግ የሆነ ጥያቄ ነበረ፣ መመለስም ያለበት ጥያቄ ነው። ስለዚህ ኢትዮጵያዊ ሲኒማ ነው ኢትዮጵያዊ ፊልም ነው ምናምን ነው የገበያውን ያምተውና፣ ስለዚህ ኢትዮጵያዊ ፊልም ምንድን ነው? ርዕሰ ጉዳይ ከሆነ ምንድን ነው ኢትዮጵያዊ ስርዕሰ ጉዳይ? ይሄ አንድ ጥያቄ ነው፣ ትልቅ ጥያቄ ነው ይሄ። ይሄኛውን ተግባብተን ከሆነ ቀጥሎ በቋንቋ በምናምን የሚባሉ ከሆነ ኦፍኮርስ ልክ ነው። እኔ እንኳን ሳብራ ስንት ምርዘኛ ቀላቀ ያለው ሁላችንም ኑሯችን እንደዚያ ነው። ግን የሆሊዩድ ፊልሞች ናቸው ተብሎ የሚጠበቁት አዲስ የሚያደርጉት ጉዳዮች በጣም ግልጽ ናቸው። ቫዮለንስ አለ፣ ሴክስ አለ፣ ኒዲቲ አለ። እነዚህ ኮመርሻል የሆኑ ርዕሰ ጉዳዮችን ያነሳሉ። እንደዛ እያነሱ ነው። እና እንደዚህ ኢትዮጵያዊ ምናምን ብሎም ለመፈረጅ ገና ሁለት አስርት አመታት ያስቆጠረ ገና በጅምር ያለ የመሳሳት እድሉ ያልተሰጠው ኢንዱስትሪም ከሆነ እንቅስቃሴ ገና ጅምር ላይ ያለ ፊልም ሰሪ ራሱ ያጭበረብርበታል የመጀመሪያው ኢትዮጵያዊ የሆነ ነገር ኢትዮጵያዊ የሆነ ነገር፣ ግን ኢትዮጵያዊ ምንድን ነው? እዚህ ላይ ገና ራሳችን ተስማምተን አልጨረስንም እኛም ሁላችንም። ስለዚህ ይህንን ሳንመልስ ኢትዮጵያዊ በሚል ሌላ ነገር ውስጥ መግባት ተገቢ አይደለም። ስለዚህ ቋንቋውም ምኑም ይሁን ነው የምትለው የመጀመሪያ ስለሆነ ኖኖ ኖ እንደዛ ይሁን ብዬ አልልም። አሁን ለምሳሌ በስነ ጽሁፍ በሌትሬቸር ከሆነ ኢትዮጵያ ስነ ጽሁፍ ነው የኢትዮጵያ እንደዚህ ነው የኢትዮጵያ እንዲስንል ቋንቋው አለ። ቋንቋው አማርኛ እንግሊዝ ባዕድ ቋንቋ ባይገባ ጥሩ ነው። ሁላችን ቋንቋችን አማርኛ ራሱ ብዙ ነገሮችን በመግለጽ አቅም አዳብሮ አልተወደደም፣ ተጠላ። ስለዚህ በአማርኛ ቢገለጽ አማርኛ ፊልም ከሆነ ልክ ነው። ግን ድራማው ፊልሙ ሞቲቭ ካለው ሰውየው በእንግሊዝኛ እንዲያወራ የሚያደርግ ሞቲቭ ካለው በዚህ ጊዜ ያለ አንድ ካራክተር አንድ መምህር የሆነ ወይ ደግሞ በዩኒቨርሲቲ ውስጥ የሚያስተምር መምህር ብዙ ጊዜ የማስተማሪያ ቋንቋ ሚዲየሙ እንግሊዘኛ የሆነ ካራክተር ቅሬት አሉ። ያ ካራክተር ሁሌ በእንግሊዘኛ እያወራና በአማርኛ እያወራ የሚኖር ሰውዬ ያንን ካራክተራይዜሽን ለእንግሊዝኛ ቀላቀለው ወይ ከሆነ ሌላ ነው ግድ እኮ ባህል ሲባል ገጠር ውስጥ ብቻ አይደለም። እኔ አዲስ አበባ ተወልጄ ነው ያጠቁት። አውቶብስ ተራ ገብ አውቶብስ ተራ ገብ፣ ፒያሳ ፒያሳ እያለ የሚል ሰራው ረዳት ራሱ በራሱ እኮ ባህል ነው። አዲስ አበባ ስቴዲየም ስትገቢ እኮ ቡናና ጊዮርጊስ ሲጫወቱ የሚነጋገሩት የሚለዋወጡት በዘፈን፣ እሱም ባህል ነው ኑሯችን ቦሌም ቮሊም ጋር ብትጅግ ሆን አዲስ ባህል አለ። ይሄ ራሱ ባህል ነው። እነዚህ መታየቱ ከባህል ውጭ ነው ብሎም ማለት አይቻልም። የገጠር የግድ ስራ ተሸክማ የምትሴድ ብቻ አይደለም የሚታየው። ከተሜም ላይ ባህል አለ። ከተማ ውስጥ እኛ ሰፈር ውስጥም ባህል አለ። እነዚህ እነዚህ ነገሮች ካልተንጸባረቁ ነው ካልተንጸባረቁ እውነት ነው። እና ምንድን ነው ምለ ጅምር ላይ ያለ ነገር ስለሆነ ብዙ ተሳስቶ በጣም ባለሙያተኛ ያልሆኑ ባለሙያተኞች ያለው ፊልም ሰሪ ሁሉም አቅም የሚያይበት ሚዲያም ነው። ቴክኖሎጂ አቬል ስላደረገው ሞባይልሽን እንኳን ስታዩ ካሜራውን ምን ያህል እንደረቀቀ በእጃችን ላይ ያለው ሞባይል እንኳን እሱ ራሱ የሚያነሳው ነገር ትልቅ ነገር ያነሳል። ስለዚህ ሰዎች በጣም ከምንም ሙያ በላይ በድፍረት የሚገቡበት ሙያ ሆኗል እና እንደዛ እንዳልሆነ ትልቅ ሀሳብ የሚጠይቅ ትልቅ ማሰላሰል የሚጠይቅ ትልቅ ሙያ ስለሆነ ደግሞ በጣም አደገኛ ሙያም ስለሆነ ሌሎች ሀገር ተሞክሮችን ማየት ተገቢ እንደሆነ አንድ ሁለተኛ፣ በድፍረት የሚናገሩ በሌላ አገር ሳሉ በባለሙያት ኢትዮጵያ ውስጥ ፊልም የለም ፊልም ሰሪም የለም የሚል እንደዚህ ንግግር እነዚህ እነዚህ አንድም ካለማየት፣ ካለማስተዋል የሚመጡ ስለሆኑ በጥንቃቄ የመሳሳት እድል ይሰጠው። ሲኒማው ሁለት አስርት አመታት ነው በቃ፣ እንደውም በጣም ሀይሌ አድቫንስ ያደረገ ነው። ከሌሎች ሙያዎችን ስናይ እግር ኳሳችንን ነው ስንት አመት ነበረ እስካሁን

አድማጮች በዚሁ የዕለቱን ቅንብር አጠናቀቅኩ። ቃለ ምልልስ የሰጠንን ወጣት የፊልም ሰራተኛ ክብር አለም ፋንታን እያመሰገንኩ የምሰናበተው አዜብ ታደሰነኝ። ጤና ይስጥልኝ።